የየመን መንግስት የግንቦት ሰባትን ዋና ጸሐፊ አቶ አንዳርጋቸው ጽጌን ለኢትዮጵያ መንግስት አሳልፎ ሰጥቷል ሲል ግንቦት ሰባት አስታወቀ። አንድ የኢትዮጵያ ከፍተኛ ባለስልጣን ግን አልተሰጠንም ብለዋል። ሰሎሞን አባተ ዝርዝሩን ይዘዋል። ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ማምሻውን ባወጣው መግለጫ የየመን መንግሥት ዋና ጸሐፊውን አቶ አንዳርጋቸው ጽጌን ለኢትዮጵያ አሳልፎ የሰጠ መሆኑን አስታውቋል። ግንቦት ሰባት በዌብሳይቱ ላይ ዛሬ ባሰፈረው መግለጫ የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ሰኔ 16 ቀን 2006 ዓ ም ለሥራ ጉዳይ በየመን የአየር መንገድ አይሮፕላን ተጉዞ በትራንዚት ሰንአ ከተማ ያለ በየመን ጸጥታ ኃይሎች በሕገወጥ መንገድ ታግጦ መቆየቱን ማስታወቃችን ይታወሳል ብሏል። የየመን መንግሥት በሕገወጥ መንገድ ያገተብንን የንቅናቄያችንን አመራር በአስቸኳይ እንዲፈታ በተለያዩ መንገዶች ላለፈው አንድ ሳምንት ያደረግነው ጥረት አልተሳካም ያለው ግንቦት ሰባት የአገሩን የረጅም ጊዜ ጥቅም ማየት የተሳነው የየመን መንግሥት ከኢትዮጵያ ሕዝብ ይልቅ አምባገነኑን ወያኔ መርጦ መሪያችንን ለእርድ አሳልፎ ሰጥቶብናል፣ ብሏል። በዚህም ሳቢያ ይላል የግንቦት ሰባት መግለጫ፣ የየመን መንግሥት ይቅርታ የማያሰጥ ዘመን የማይሽረው ታሪካዊ ስህተት ፈጽሟል። የኢትዮጵያ ሕዝብ ለወዳጅ ጎረቤት ትሑትና ቀና ቢሆንም ጥቃት በሚያደርስበት የቅርብም ሆነ የሩቅ ጎረቤት ላይ ግን ቁጣውን የሚመጥን የአጸፋ እርምጃ መውሰድ ያውቅበታል ብሏል። መግለጫው ይቀጥላል በዌብሳይቱ ላይ ሰፍሯል። ማምሻውን የግንቦት ሰባትን ቃል አቀባይ አቶ ኤፍሬም ማዴቦን አግኝቼ ስለ ሁኔታው እንዲያብራሩልኝ ጠይቄ ነበር። እኛ የአቶ አንዳርጋቸው ከተያዘበት ጊዜ ጀምሮ ጉዳዩን ተከታትለን ለእንግሊዝ መንግስት ማሳወቀን ጉዳዩን በመከታተል ላይ ነበር። የእንግሊዝ መንግስት አገር ውስጥ የሚገኘውን የየመን አምባሳደር በትናንትና ዕለት እንደሚያናግር፣ ወደ ቢሮ ጠርቶ እንደሚያናግር ነግሮን ነበር። አምባሳደሩ ተጠርቶ በተጠየቅ ጊዜ የየመን መንግስት አቶ አንዳርጋቸው ጽጌን ለኢትዮጵያ መንግስት አሳልፎ ሰጥቷል የሚል ምላሽ ነው የሰጠው። ነው የተረዳ ነው። እንግሊዝ የሚገኙት የየመን አምባሳደር ለእንግሊዝ የውጭ ጉዳይ መስሪያ ቤት ነው ይን የተናገሩት? አዎ፣ ለሚኒስትሩ ለራሳቸው ነው ይንን የነገሯቸው። እኔ የማውቀው ለመስሪያ ቤቱ መሆኑን ነው። ከመስሪያ ቤቱ ውስጥ ማን መጥቶ እንደተናገረ በእርግጥ እኔ በእኛ በኩል የመጣልን መረጃ እንዲያናግሩ ግፊት ነበረ። አምባሳደሩ እንዲያናግሩ እንዲጠይቁ አሳሁን አድርጋቸው የት ነው ያለው፣ ምን እየሆነ ነው፣ ሄደው እንዲያይ ሁሉ ጫና አድርገንባቸው ነበር። በዚያ መሰረት በትናንትና እለት ከአንድ ሳምንት ቆይታ በኋላ በትናንትና እለት ነው የየመን አምባሳደር ተጠርቶ፣ ፎሬን የውጭ መስሪያ ቤት የሚባለው ውስጥ ሄደው ከአምባሳደሩ ጋር ንግግር የተደረገው ትናንትና ነው። ከዛ ንግግር በኋላ የእንግሊዝ የውጭ ጉዳይ መስሪያ ቤት ለአቶ አንዳርጋቸው ቤተሰብ ደውሎ አቶ አንዳርጋቸው ወደ ኢትዮጵያ መወሰዱን የየመን አምባሳደር አረጋግጦልኛል ብለው ነው መልእክት የተናገሩት። እናንተ ከማን ነው ይህንን መረጃ ያገኛችሁት? ከቤተሰቦቹም። እኛን ይህ ሁሉ ነገር የምንከታተለው እኛንን። ከዩኬ ጋር የተደረገውን ከእንግሊዝ መንግስት ጋር የተደረገውን ግንኙነት መጀመሪያ ያሳወቅናቸው እኛንን። ይህንን ግንኙነት ሲጀመር ጀምሮ እንከታተል ነበረ። ጉዳዩም የጉዳዩ ባለቤት በእርግጥ በቤተሰብ ደረጃ በንቅናቄ ደረጃ እኛ ባለቤቶችን በቤተሰብ ደረጃ ደግሞ ቤተሰቡና ባለቤቱና ወንድሙ እዛው ለንደን ውስጥ አሉ። እነሱ ባለቤቶች ናቸው። እነሱ ናቸው ይሄንን ለእነሱ ነው የተነገረው የተነገረው እንጂ ለግንቦት ሰባት አይደለም። የውጭ ጉዳይ መስሪያ ቤቱ ሄደው የውጭ ጉዳይ መስሪያ ቤቱ ይሄን ነገር በጊዜ ያሳወቀው እንዲታወቅ የፈለግነው አቶ አንዳርጋቸው ጽጌ እንደሚታወቀው የእንግሊዝን ፓስፖርት ይዞ የሚንቀሳቀሰው ስለሆነ በዜግነቱ ነው የእንግሊዝ መንግስት እሱን የሚመለከተው በዜግነቱ ነው። በዜግነቱ ስለሆነ ለዜጋው ዜጋውን እንዲከታተል ለእንግሊዝ መንግስት የመጀመሪያውን ጩኸት ያሰማው ቤተሰቡ ነው። የእንግሊዝ መንግስትም የመጀመሪያውን መልስ የሰጠው ለቤተሰቡ ነው። አቶ አንዳርጋቸው አሁን እየተነጋገርን ባለንበት ሰዓት የት እንደሚገኙ በምን ሁኔታ እንደሚገኙ ታውቃላችሁ እናንተ? እኛ ከደረሰን መረጃ የምናውቀው ለኢትዮጵያ መንግስት እንደተሰጡ ነው። ኢትዮጵያ ውስጥ የት ቦታ እንደሚኖሩ የምናውቀው ነገር የለም። በሌላ በኩል ግን ዛሬ በስልክ ያገኘኋቸው የኢትዮጵያ የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ረዳ የኢትዮጵያ መንግስት አቶ አንዳርጋቸው እንዲሰጡት አለመጠየቁንና እንዳልተሰጡትም፣ እንዲያውም የኢትዮጵያ ባለሥልጣናት አቶ አንዳርጋቸው መያዛቸውን ከሚሰሙ በስተቀር የየመን መንግሥትም ቢሆን ለኢትዮጵያ መንግሥት የሰጠው ዝርዝር ማብራሪያ እንደሌለ ነግረውኛል። ይሁን እንጂ የመጠየቁ ጉዳይ ግምት ውስጥ ሊገባ እንደሚችል አመልክተው አንዳርጋቸው የሽብር ቡድን የሚመራ ሽብርተኛ ነው፣ በኢትዮጵያ ፍርድ ቤት ተከሶ የተፈረደበት ወንጀለኛ ነው ብለዋል። በሌላ በኩል ደግሞ የአውሮፓ ፓርላማ አባሏ አና ጎሜሽ ለእንግሊዝ የውጭ ጉዳይ ሚኒስትር ለዊሊያም ሄግ ትናንት በጻፉት ደብዳቤ የየመን መንግሥት ከዱባይ ተነስተው ወደ አስመራ ይበሩ ሲሰሩ የነበሩትንና ለትራንዚት ሰንዓ የመን ያረፉትን አቶ አንዳርጋቸው ጽጌን ይዘው ለኢትዮጵያ መንግሥት መስጠታቸውን አሳውቀው ይህ ዓለም አቀፍ ሕግን ይጥሳል ያሉት አድራጎት እንዳስደነገጣቸው ገልጸዋል። በአቶ አንዳርጋቸው ጽጌ ዙሪያ ያሉ ሁኔታዎችን እየተከታተልን ማቅረባችንን እንቀጥላለን።